ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ ወደ ቀደመው ገናናነቷ ትመለሳለች ሲሉ ጠቅላይ ሚኒስትር አቢይ አህመድ ድጋፉን ላሳያቸው አደባባይ ለወጣው በሚሊዮኖች የሚቆጠር ህዝብ ተናገሩ። የጥቁር ሕዝቦች የነፃነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅልላት መሪ ያስፈልጋታል። ከከተማይቱና ከአካባቢው እንዲሁም ከሌሎች የአገሪቱ አካባቢዎች የመጡ ኢትዮጵያውያን በጎረፉበት የአዲስ አበባው መስቀል አደባባይ በሥነ ሥርዓቱ መገባደጃ የተጣለ የእጅ ቦምብ የአንድ ሰው ህይወት ሲያጠፋ ከመቶ በላይ ማቁሰሉም ተዘግበዋል። የተሸነፈ የወደቀ ሀሳብ ነው። በተሸነፈና በወደቀ ሀሳብ እንደማንቆም ዳግም ላረጋግጥላችሁ ፈልጋለሁ። አመሰግናለሁ። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። አድማጮች፣ የሚበልጠው ዝግጅታችን ዛሬ በዕለቱ ክንውኖች ዙሪያ ያተኩራል። ወደ ተለያዩ የአገሪቱ አካባቢዎች የሚወስዱንም ጨምሮ ሌሎች በርከት ያሉ ዘገባዎችና ልዩ ውይይትም ይዘናል። ጤና ስጥልን። እንደምናመሻችሁ ክብራትና ክብራን አድማጮቻችን ከዛሬ ቅዳሜ ሰኔ 16 2010 ዓ ም ልዩ ዝግጅት ጋር አስተናጋጆች አሉላ ከበደና ጽዮን ግርማ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ አልፈሬዶ ሳንቶስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና በዛሬው ዕለት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ድጋፍ በመስቀል አደባባይ በተካሄደ የሰልፍ ድጋፍ ላይ በተሰነዘረ ጥቃት ቁጥሩ አንድ መቶ ሰላሳ ሁለት የሚደርስ ሰው ሲቆስል የአንድ ሰው ሕይወት ማለፉ ተዘገበ። በሌላ ተያያዥ ዜና ጠቅላይ ሚኒስትር አብይ ከፍንዳታው በኋላ ጉዳት የደረሰባቸውን ወገኖች ጥቁር አንበሳ ሆስፒታል በመገኘት መጎብኘታቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አራጋው አራጌ በትዊተር አማካኝነት ባስተላለፉት መልእክት አስታውቀዋል። ማምሻውን 89 የፍንዳታው ተጎጂዎች የሕክምና እርዳታ በሚከታተሉበት ጥቁር አንበሳ ሆስፒታል ተገኝተው ከጎናችሁ ነን ሲሉ ተጎጂዎችን ያጽናኑት ጠቅላይ ሚኒስትር አብይ ድንገቱን ተከትሎ ለአገር ውስጥ መገናኛ ብዙሃን በሰጡት አስተያየት አገራቸው በጀመረችው የአንድነት ጎዳና እንደምትቀጥል አመልክተው አደጋውን የቃጡትንም አልተሳካላችሁ ነው ያሏቸው ይህንን ቀን ደስታችን ለማጨለም ፍቅራችን ለማጨለም አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁም። ኢትዮጵያ አሁንም ለፍቅር፣ ለይቅርታ፣ ለአንድነት የዘረጋችው እጇ አይታጠፍም። የተሸነፈ ሀሳብ ነው ያሉት ጠቅላይ ሚኒስትሩ፣ የተሸነፈ የወደቀ ሀሳብ ነው። በተሸነፈና በወደቀ ሀሳብ እንደማን እንደማንቆም ዳግም ላረጋግጥላችሁ ፈልጋለሁ። አመሰግናለሁ። ጠቅላይ ሚኒስትሩ ዘውዲቱን ጨምሮ በሌሎች የከተማይቱ ሆስፒታሎች የሚገኙ ተጎጂዎችን በተመሳሳይ መጎብኘታቸውን አብረዋቸውም ምክትል ጠቅላይ ሚኒስትር ደመቀ መኮንና ሌሎች የመንግስት ከፍተኛ ባለስልጣናት መገኘታቸው ታውቋል። ወደ ደቡብ ምዕራብ ሶሪያ እናመራለን። በደቡብ ምዕራብ ሶሪያ በቅርቡ እያየለ የመጣው በምድርና በአየር ድብደባ የታገዘ ወታደራዊ ዘመቻ ክፉኛ ያሳሰባቸው መሆኑን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ አስታወቁ። በአዲሶቹ ጥቃቶች አብዛኞቹ ወደ ዮርዳኖስ ድንበር ያቀኑትን ጨምሮ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ለመሰደድ ተዳርገዋል። ሁኔታው ከሶሪያ ድንበር ተሻግሮ ለክልሉ ሰላም መረጋጋትም አደጋ ደቃይ ነው ሲሉ ዋና ጸሐፊ ጉቴረሽ ስጋታቸውን መግለጻቸውን የቃል አቀባያቸው ጽሕፈት ቤት ይፋ ባደረገው የጽሑፍ መግለጫ አክሎ አመልክቷል። እያደር እያየለ የመጣው ወታደራዊ ዘመቻ በአስቸኳይ እንዲያቆም ሲሉ ጥሪ ያሰሙት የመንግስታቱ ዋና ጸሐፊ ሁሉም ወገኖች ያለባቸውን ኃላፊነትና በዓለም አቀፍ ሕጎችና ሌሎች ዓለም አቀፍ የሰብአዊነት ድንጋጌዎች የታቀፉ ግዴታዎቻቸውን እንዲያከብሩ አሳስበዋል። እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2017 ዓ ም በደቡባዊ ሶሪያ የሚካሄደው ውጊያ እንዲያቆም የሚያስገድድ የተኩስ አቁም ስምምነት በዩናይትድ ስቴትስና ሩሲያ መካከል እንዲደርስ ማደራደሯ ይታወሳል። የፕሬዚዳንት ትራምፕ አስተዳደር ከላቲን አሜሪካ ድንበር ጥሰው በሚመጡ ስደተኞች ህጻናትን ከወላጆቻቸው በመለየታቸው በደረሰባቸው ወቀሳ ታክቲካዊ ማፈግፈግ የተባለ እርምጃ መውሰዳቸው ተገለጠ። ሁኔታው በዩናይት ስቴትስ እያነጋገረ ነው። አድማጮች ሙሉ ስርጭታችን ዛሬ በአብዛኛው በዕለቱ የአዲስ አበባ ክንውን ላይ ያተኩራል። አሁን ወደ ዘገቦቻችን እንመለስ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ጽዮን ግርማና አሉላ ከበደ ነን። በዓለም ዜናዎች የጀመረው ልዩ ዝግጅታችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ የራሴን ስሜት ልናገርን ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላኑ ስገባ አልቅሼ ነው የወጣሁት ቺን መሬት አልመለስባትን ብዬ ፈርቼን የወጣሁት። ከሞትኩም በኋላ እዛ ቀበራለሁ የሚል በውስጥ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም። አቶ ብርሃነ መዋ የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት የነበሩ ዛሬ በዩናይት ስቴትስ የሚኖሩ ናቸው። የዛሬውን ጨምሮ በኢትዮጵያ እየተካሄደ ባለው የፖለቲካ ለውጥ ዙሪያ ከተደረገ ውይይት የተወሰደ ነው። በሁለተኛው አጋማሽ ከሌሎች ሁለት እንግዶች ጋር ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ ኢትዮጵያ ወደ ቀደመው ገናናነቷ ትመለሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ድጋፉን ላሳያቸው አደባባይ ለወጣው በሚሊዮኖች የሚቆጠር ሕዝብ ተናገሩ። የተሰጣቸው ድጋፍ የሚኩራሩበት ሳይሆን በታማኝነትና በፍቅር ሕዝብን ለማገልገል የሚያተጋቸው መሆኑንም ገለጹ። ነፃ ሕዝብ ለመገንባትም ያላቸውን ቁርጠኝነት ጠቁመዋል። መለስካቸው አመሃ ዝርዝሩን ይዟል። ለጠቅላይ ሚኒስትሩ ድጋፉን ለማሳየት ሕዝቡ ወደ መስቀል አደባባይ መትመም የጀመረው ገና ከንጋቱ 11 ሰዓት አካባቢ ጀምሮ እንደነበረ ያዩ ይናገራሉ። ከጠዋቱ አንድ ሰዓት ተኩል በኋላ እንኳን በ10 ሺዎች የሚቆጠር ሕዝብ ወደ አደባባዩ ገብቷል። ከተለያዩ ማዕዘናት ወደ አንድ ሐይቅ ወይም ባሕር እንደሚፈሱ ወንዞች ሁሉ ወደ መስቀል አደባባይ በሚገቡት ስድስት ትልልቅ ሰፊ መንገዶች የሚፈሰው የሕዝብ ጎርፍ ከአንድ ሰዓት ባልበለጠ ጊዜ ውስጥ መስቀል አደባባይን ከጥግ እስከ ጥግ አጨናነቃት። ጠቅላይ ሚኒስትሩም ብዙ ሳያስጠብቁ ነበር የደረሱት። የሕዝቡ ስሜት በእጅጉ የተለየ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ጠቅላይ ሚኒስትር አብይ አህመድ ንግግራቸውን የጀመሩት ለዚች የምስጋና ቀን አብቅተውናል ያሏቸውን ሰማዕታት በመዘከር ነበረ። የዛሬዋ ቀን የዛሬዋን ቀን እንድናይ የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ ለሕይወታችን ሕይወታቸውን የገበሩ ሰማዕታትን በዚህ በከበረ ቦታ ቆመን ልናመሰግናቸው ይገባናል። ያለኛ ሊኖሩ ይችሉ ነበር፤ ያለ እነርሱ ግን እኛ መኖር አይቻለንም። ከዚች የመግቢያ አንቀጽ በኋላ 18 ደቂቃ ያህል በወሰደው ንግግራቸው በያንዳንዱ አንቀጽ ወይንም በእያንዳንዱ አረፍተ ነገር መጀመሪያ ላይ የኢትዮጵያን ስም ሳይጠሩ አልቀሩም። የተደረገላቸው የድጋፍ ሰልፍ እጅግ ከፍ ያለ መሆኑን በመጠቆምም ሀገሪቱ ከተጋፈጠችው ችግርና ከታላቅነቱ አኳያ የሚያስፈልጋትን አመላክተው አልፈዋል። ይህቺ የፈጣሪ ጥበብ መጀመሪያ ሀገር ኢትዮጵያ፣ ይህቺ የሰማንያ ውብ ውብ ጌጦች ውህድ ኢትዮጵያ፣ ይህቺ የሰው ልጅ እስትንፋስ መጀመሪያ ሀገር ኢትዮጵያ ይቺ የጥቁር ሕዝቦች የነጻነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅልላት መሪ ያስፈልጋታል። ዶክተር አብይ አክለውም የመጡበትን ጉዳይ በግልጽና ቀላል ቋንቋ ለተሰበሰበው ሕዝብ ተናግረዋል። የሕዝብ ድጋፍ፣ የሕዝብ ፍቅር እንደሚያስፈልጋቸው ግልጽ አድርገዋል። የኢትዮጵያ ሕዝብ አንድነት እንደሚያስፈልጋቸውም አውስተዋል። ዶክተር አብይ መሪ ሲሉ ግን ራሳቸውን ብቻ እንዳልሆነና ምስጋናውና ድጋፉም ለባልደረቦቻቸው ጭምር እንደሆነ ነበር የሚያመለክቱት። ዛሬ የመጣሁት እስከ ዛሬ ለሰጣችሁን ፍቅር ላመሰግናችሁ ነው። አዎ የመጣሁት ይህንን ከባድ ኃላፊነት ከተረከብንባት የመጀመሪያዋ ቀን ጀምሮ ላሳያችሁን አለኝታነት ላከብራችሁ ነው። ዛሬ የመጣሁት የተረከብናት ሀገር ለበርካቶች የሚተርፍ ሀብት ያላት፣ ግን ፍቅር የተራበች ሀገር መሆኗን ፊት ለፊት ልነግራችሁ ነው ያለንን እየጣል የሌለን ለመፈለግ ስንባዝን እንደከረምንና እንዳንራመድ ጠፍሮ የያዘንን ጥላቻና ቂም በፍቅር ከበጣጠስን ወደሚገባን የእድገት ማማ መውጣት እንደማይሳነን ላበስራችሁም ጭምር ነው ጠቅላይ ሚኒስትሩ ዛሬ ሊያመሰግናቸውና ድጋፉን ሊቸራቸው የወጣውን ህዝብ እሳቸውንና የሥራ አጋሮቻቸውን እንዴት ባለ መንገድ እንዲያመሰግናቸው እንደሚወዱም ገልጸዋል ልጆቻችሁን ከፊደል እኩል የሀገር ፍቅር አስተምራችሁ ኢትዮጵያዊነትን ያለበሳችኋቸው ዕለት ያኔ ምስጋናችሁ በፍሬ ይደርሰናል። እናቶች፣ እህቶች፣ በአጠቃላይ ሴቶችን በአክብሮትና በእኩልነት የተቀበላቸው ዕለት ያኔ ምስጋናችሁን ዓለም ያስተውለዋል። ያለ ሌላ ተደራቢ ምክንያት ስለ ሀገር ፍቅር ብላችሁ ለአካባቢያችሁ እድገት መቆርቆርና መቆጨት ስትጀምሩ በተግባርም ስትተጉ ያኔ ምስጋናችሁ ከልብ ይሆናል። ይህ ከሆነ የሚሉ ይመስላል። ዶክተር አብይ ኢትዮጵያ ወደ ቀደመው ገናናነቷ እንደምትመለስ ጥርጥር የላቸውም። ዓላማችን ሩቅ ነው፣ ግባችንም እጅግ በጣም ሰፊ ነው። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ ቅንጣት ታህል ጥርጣሬ አይኖራችሁ። ወደ ብልጽግና መሻገሪያው አቅጣጫ ግን ይቅርታ፣ ፍቅር፣ መደመር መሆናቸውን ደግሜ ላበስራችሁ እፈልጋለሁ። ሆኖም ግን ለውጥ ጥቂት ተጫዋቾችንና ብዙ ተመልካቾችን አይፈልግም። ለውጥ የሁላችንም ሜዳ ውስጥ ከብቶ መጫወት የሚፈልግ ሂደት ነው። ተመልካቾች ውጤት ሲኖር ሊያጨበጭቡ፣ ውጤት ሲጠፋም ሊወቅሱ በዙሪያው የሚመለከቱት ጨዋታ አይደለም። ሀገር መውደድ ማለትስ ትርጉሙ ምንድን ነው? ለዶክተር አብይ አሕመድ ሀገር መውደድ ማለት ሀገራችንን ከወደድን ግዴታችንን እንወጣ መብታችንንም እንጠይቅ። ሀገራችንን ከወደድን ሥልጣን ኃላፊነት እንጂ ገዥነት አይሁን። ሹመት ማገልገያ እንጂ መገልገያ አይሁን። ሌብነት ጥዩፍ እንጂ ኩራት አይሁን። ሀገራችንን ከወደድን የሚፈናቀል ሰውና የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። ሀገራችንን ከወደድን የምትባክነው እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። ሀገራችንን ከወደድን የምትጠፋ እያንዳንዷ የስራ ሰዓት የኢትዮጵያ ናት ብለን እንቆርቆርላት። ሀገራችንን ከወደድን የሚበላሸው እያንዳንዱ ንብረት የእናቴ የኢትዮጵያ ንብረት ነው ብለን እንጩሁለት። ሀገራችንን ከወደድን በየትኛውም የአገሪቱ ክፍል አንድ ኢትዮጵያዊ መብቱ ሲጣስ ብሔሩን ወይም ሃይማኖቱን ወይም ሌላ ማንነቱን ሳንመለከት ወገኔ ተነካ ብለን እንቁምለት። ኢትዮጵያ ተነካች፣ ኢትዮጵያ ተነካ ብለን እንቁምለት። ኢትዮጵያን በጋራን ገንባ ሁላችንም ለኢትዮጵያ እናስፈልጋታለን። ለሁላችንም ኢትዮጵያ ታስፈልገናለች። ለመሆኑ ነጻ ሀገር ማለት ምንድን ነው? ነጻ ሕዝብ እንዴት ያለ ሕዝብ ነው? በነፃየቱ ኢትዮጵያ እንዲያውም ለሺዎች ዓመታት በነጻነቷ ተከብራ በኖረችው ኢትዮጵያ ነጻ ሕዝብ ነበረ ወይ? አዲሱ ጠቅላይ ሚኒስትር አብይ አህመድ በዚች ነጻ አገር ውስጥ ነጻ ሕዝብ፣ ነጻ ዜጋ እንዳልነበረም በንግግራቸው አስገንዘበዋል። ነጻ የሆነች ሀገር መገንባትና ነጻ የሆነ ሕዝብ መገንባት ይለያያል። በነጻ ሀገር ነጻ ሕዝብ ከሌለ ነጻነት ቦታው የቱ ጋ ነው? የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን የሺህ ዓመታት ነጻነት ትርጉሙና ጥቅሙ የቱ ላይ ነው? ለመናገር ለመጻፍ ከፈራን ከሰጋን፣ ለመደራጀትና ለመንቀሳቀስ ከተጨነቅንና ከተደበቅን የሺህ ዓመታት ነጻነታችን ትርጉሙና ጥቅሙ የቱ ላይ ነው? አንዱ ብሔር ሌላውን መጣብኝ ካለ፣ ውጣልኝ ሂድልኝ ካለ፣ ይህኛው የኢትዮጵያ ክፍል የእኔ ብቻ ነው እንጂ አንተ አይደለም ካለ፣ ታዲያ ቅኝ ገዢዎች እስከዚህ የባሰ ምን ያደርጉ ነበር? በመጨረሻም ዶክተር አብይ አህመድ ከሁለት ወራት በፊት በፓርላማ የገቡትን ቃል ኪዳን እንደገና በሚሊዮን በሚቆጠሩ ደጋፊዎቻቸው ፊት የረገሙት ይመስላሉ። በዚህ አጋጣሚ ይህ ዛሬ ከሕዝባችን የተሰጠን ወሰን የሌለው ፍቅር ቀንከሌት ያለ እረፍት ለሚተጉ የሕዝብ አገልጋይ ባልደረቦቼ ጭምር መሆኑን እየገለጽ ዛሬ እዚህ ያሳያችሁን ወደር የሌለው ፍቅር ሕዝብ ተቀብሎናል ብለን የሚያኮራራን ሳይሆን ለበለጠ ትጋት ለበለጠ ታታሪነት የሚያነሳሳን መሆኑን ከልብ በመነጨ ጥልቅ ስሜት ልገልጽላችሁ እወዳለሁ። እያንዳንዷን ደቂቃ እያንዳንዷን ሰዓት በታማኝነትና በፍቅር ከሌብነት ጸርተን ከዘር ጸርተን ፍትህና ዲሞክራሲን በሚያመጣ አቅጣጫ በፍጹም ትሑት ልብ እንደምናገለግላችሁ ላረጋግጥላችሁ እወዳለሁ። የዚህ የድጋፍ ሰልፍ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ ጠቅላይ ሚኒስትሩን ወደ መድረክ ከመጋበዛቸው በፊት ባደረጉት አጭር ንግግር ዶክተር አብይ ወደ ሥልጣን በመጡ በጥቂት ወራት አገሪቱ ከመፍረስ አደጋ ወጥታ ብሩህ ተስፋ መታየት መጀመሩንና ለዚህም በሕይወትና በአካል መሥዋዕት የከፈሉትን ዜጎች አስታውሰዋል። ሰላማዊ ታጋዮችንም አወድሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች በመግቢያችን እንደጠቆም ነው ተከታዩ ዘገባዎቻችንም ከዚሁ ጉዳይ ጋር የሚያቆዩን ይሆናሉ። ለጠቅላይ ሚኒስትሩ ድጋፍ ለመስጠት የተጠራውና በሚሊዮኖች የሚቆጠር ህዝብ የተገኘበት ሰልፍ በአሳዛኝ ሁኔታ ነው የተጠናቀቀው። ከጤና ጥበቃ በተሰጠን መግለጫ መሰረት በፍንዳታው እንዲሁም ፍንዳታውን ተከትሎ በደረሰው አደጋ የቆሰሉ ሰዎች ቁጥር አንድ መቶ ሀምሳ ስድስት ሲደርስ የአንድ ሰው ህይወት ማለፉም ታውቋል። ከዚህ ቦምብ ጥቃት በፊትና በኋላ አስተያየታቸውን የሰጡ የሰልፉ ተሳታፊዎች ግን ጠቅላይ ሚኒስትር አብይ አህመድ የጀመሩት የለውጥ ጉዞ አይቀለበስም ብለዋል። ጠቅላይ ሚኒስትሩ ይህንን ያህል ቁጥር ያለው ህዝብ በገዛ ፈቃዱ አደባባይ የወጣላቸው የመጀመሪያው ኢትዮጵያዊ መሪ ናቸው። እስክንድር ፍሬው ነው ተከታዩን ያጠናቀረው። ደማቁ የሰልፍ ድባብ የመስቀል አደባባይ አየር አሳዛኝ ክስተትም አስተናግዷል። ዛሬ ሚሊዮኖች ለድጋፍ የወጡላቸው ጠቅላይ ሚኒስትር ከጥቃት አመልጠዋል። መሪያቸው ከሚገኙበት መድረክ አቅራቢያ ዝግጅቱን ይከታተሉ የነበሩ 132 ዜጎች ግን ከባድና ቀላል የመቁሰል አደጋ አጋጥሟቸዋል። በዚሁ ጥቃት አንድ ሰው መሞቱንም የጤና ጥበቃ ሚኒስቴር ያወጣው መረጃ አመልክቷል። ነገሩ የሆነው እንዲህ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሊደግፋቸው፣ ግፉ በርቱ ሊላቸው ለወጣው ህዝብ በሰላምና እርቅ ላይ ያተኮረ ንግግር አደረጉ። በስተመጨረሻም መጨረሻም በቀላይ በጅም ሲሉ ስለ ይቅር ባይነት አስረዱ። ይህን ሁሉ ችግር፣ ይህን ሁሉ ታሪክ አሸንፈን እንድንሻገር የሚያደርገን ግን ይቅርታና ፍቅር ብቻ ነው። በቀል የደካሞች ነው። ኢትዮጵያውያን ደካሞች ሳልሆን አንበቀልም፣ በፍቅር እናሸንፋለን። ይህ የዛሬ ንግግራቸው የመጨረሻ መልእክት ነበር። እሳቸው ንግግራቸውን አጠናቀው እንደተቀመጡ መድረክ መሪው ይህ ኢትዮጵያ የኮራችበት ቀን ነው ሲል በእንግሊዝኛ ተናገረ። ያንን አረፍተ ነገር እንደጨረሰም የፍንዳታ ድምፅ ተሰማ። Ethiopia has become proud. በሚስተጋባው የሰልፈኞች ድምፅ መሀል የፍንዳታው ድምፅ የተሰማው ጠቅላይ ሚኒስትሩ ተቀምጠው ከነበረበት መድረክ ወደ 30 ሜትር ርቀት ላይ ነው። እሳቸው ንግግር አድርገው ከተቀመጡ ከአንድ ደቂቃ 17 ሴኮንድ በኋላ ከምክትላቸው ደመቀ መኮንን፣ ከሕዝብ ተወካዮች ምክር ቤት አፈ ጉባኤ ሙፈሪያት ካሚልና ከሌሎችም ባለስልጣናት ጋር ተቀምጠው የነበሩት ጠቅላይ ሚኒስትር አብይ አህመድ ወደ ፍንዳታው አቅጣጫ ዞረው ተመለከቱ። በፍጥነት ወደ ጠቅላይ ሚኒስትሩ የሄዱት ጠባቂዎቻቸው ደግሞ ከለላ በጅተው ወደ መኪናቸው ወሰዷቸው። አጋጣሚው በሰልፉ ከተሰሙ መፈክሮች፣ ከተነበቡ ጽሑፎች በላይ ተሳታፊዎቹ ለጠቅላይ ሚኒስትሩ ያላቸው ፍቅር፣ የድጋፋቸው መጠን የታየበት ነበር። በተለይ ከመድረክ ፊት ለፊት የነበሩት ሰልፈኞች በጠቅላይ ሚኒስትሩ ላይ የጣሉት እምነት የድጋፋቸው መጠን ይበልጥ የታየው በዚህ ጊዜ ነው እነሱ በፍንዳታው ምክንያት ከአካባቢው ለመራቅ በድንጋጤ ሲሸሹ ሲሞክሩ አልታዩም ይልቁንም አብይን ማንም አይነካውም ሲሉ እስከ ተፈቀደላቸው ድረስ ተከታትለው ለመሄድ የሞከሩ ታይተዋል ጠቅላይ ሚኒስትሩና ሌሎች ከፍተኛ ባለስልጣናት ግን ወዲያውኑ አካባቢውን ለቀው ሄደዋል ተረጋጉ የሚሉ ድምጾች ከመድረክ አካባቢ መሰማት የቀጠሉት ከዚህ በኋላ ነው። ተረጋጉ፣ ባላችሁበት፣ ፕሊዝ፣ ባላችሁበት ተረጋጉ። ይህም ሆኖ ጠቅላይ ሚኒስትሩን ለመደገፍ የመጡት ከመድረኩ አካባቢ የነበሩ ወጣቶች ስሜታቸውን በተለያየ መንገድ መግለጽ አላቆሙም። ከኦሮሚያ የተለያዩ አካባቢዎች የመጡ ቄሮዎች እና ከአዲስ አበባ የመጡ አንዳንድ ወጣቶች ወደ መድረክ ወጥተው የጠቅላይ ሚኒስትሩን ስም በተደጋጋሚ በመጥራት ድጋፋቸውን የገለጹትም በዚህ ሰዓት ነው። የመስቀል አደባባዩ ሰልፍ ከተበተነ በኋላም መፈክሩና ድጋፉ በተለያዩ አቅጣጫዎች ቀጥሏል። እንደዚህ አይነቱ የቦምብ ፍንዳታ ከመጡበት ዓላማ እንደማያገዳቸውም ለቪኦኤ አስተያየታቸውን የሰጡ ተናግረዋል። አቶ ሁሴን አህመድ አንዱ ናቸው። እኛ ቆርጠን ተነሰራል የፈለገ ብንሞትም ብለን ነው የመጣ ነው እዛው እንደውም ወደ ፊት ነው እየሄድን የነበረው እንጂ ወደኋላ አላለንም። ኢትዮጵያ፣ ሰው አገኘች፣ ይች ሀገር ሰው አገኘች ነው የሚሉት ወጣቶቹ። እናም የዛሬው ሰልፍ ለዶክተር አብይ አህመድ የተሰጠው እውቅና ነው። ሶስት ወር ባልሞላ ጊዜ ለሰሩት ስራ የተሰጠው እውቅና አድናቆትም ነው። በአጭር ጊዜ በርካታ ክንውኖችን በመፈጸማቸው የተቸረ አድናቆት። ህዝቡን ማገልገል መሰራት ያለበት በእሳቸው መንገድ ነው በሚል ለመንግሥት የቀረበ ጥያቄም ነው። ግን ደግሞ ማሳሰቢያም ነው። ዶክተር አብይ የጀመሩት አዲስ መንገድ የለውጡ ጉዞ ወደ ኋላ እንዳይመለስ እንዳይደናቀፍ ለሚመለከታቸው የቀረበ ማሳሰቢያ። በትምህርት ዘርፍ የተሰማራችሁ አርገው ይገረሱ። ይህንን ካንጸባረቁት አስተያየት ሰጪዎች አንዷ ናት። አሁን የተጀመረው የለውጥ እንቅስቃሴ የመቀጠል ያለበት ወደፊትም ራሳችን ሁላችንም የምናነግበው ነው። ፍቅር፣ ሰላም፣ አንድነት ከሌለን ካልተባበርን፣ አንድ የምንላትን ኢትዮጵያ መገንባት፣ ህብረተሰባችንን መስራት፣ አብረን መኖር አንችልም። ስለዚህ ይሄ ሀሳብ መደገፍ አለበት። የሚቀጥሉት ሁለት አመታቶች ደግሞ በጣም ሩሻል ናቸው። መሰረት የምንጥልበት ወደፊት ደግሞ ኑሯችንን እያንዳንዱ ኢትዮጵያ የምናንኳኳበት ስለሆነ ይሄ ወደ ታች እንጂ ወደ ላይ እንጂ ወደ ታች መውረድ የለበትም። ከፍ ያለውን ነገር ከዚህ በኋላ ዝቅ ብለን ማየት አንፈልግም። የመሪነት አስተዳደር፣ የሀሳብ ነጻነት፣ ፍርሃት የጠፋበት ቅንነት ከዚህ በኋላ ከፍ ብሎ ማየት ነው እንጂ ከዚህ በኋላ ዝቅ ብሎ ማየት ስለማንፈልግ በርቱ፣ ቀጥሉ፣ እኛም ከጎናችሁ ነን ለማለት ነው የመጣሁት። ስለዚህ ጠቅላይ ሚኒስትሩ የጀመሩት ለውጥ ወደኋላ እንዳይመለስ ድጋፍ ለመስጠት ነው መመለስ የለበትም። ወደኋላ መመለስ አይደለም፣ መጨመር ነው ያለበት። ስለ መባዛት ነው ያለበት። አሁን እሳቸው ስለ መደመር ያወራሉ አይደለም። የምንቀንሰውን ቀንሰን የምናባዛውን እያባዛን መሄድ ነው ያለበት። በፍጹም ወደኋላ መመለስ የለብንም። የምንቀንሰውን ቀንሰን ስትይ ጥላቻን፣ ጎጠኝነትን፣ እርስ በርስ መከፋፈልን፣ ምቀኝነትን መቀነስ አለብን። የምንጨምረው ደግሞ ፍቅርን፣ አንድነትን፣ ሰላምን፣ አብሮ መስራትን፣ ለሌላው ማሰብን፣ ለጎረቤት አብሮ ማሰብን መስራትን ያንን ደግሞ ማባዛት አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድ በበርካታዎች ዘንድ ያሳደሩት ተስፋ የታየው ገና ከጅምሩ ነው። በጠቅላይ ሚኒስትርነት ሳይሾሙ በፊት እንኳን እሳቸውና ሌሎች ወጣት አመራሮች የሚገኙበት የለማ ቡድን ተብሎ የሚጠራው ስብስብ ከክልል እስከ ፌዴራል መንግስት የተጣለበት ተስፋ በግልጽ የሚታይ ነበር። በዛሬው ሰልፍ ላይ ከተደመጡ ዜማዎች መካከል ታዲያ ይህንን ያነሱ ያስታወሱ ይገኙበታል። የዛሬውን ሰልፍ የተቀላቀሉ ታዋቂ ምሁራንና ፖለቲከኞችም የተጀመረው ለውጥ ሊበረታታ ይገባዋል ብለዋል። ከእነዚህ አንዱ አገር ወዳዱ አንጋፋ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም ናቸው። በእውነት ዛሬ በጣም ደስ የሚል ቀን ነው። እንደ ትንሣኤ አርጌ ነው የምቆጥረው። በህይወቴ ይህን ያህል በኢትዮጵያ ውስጥ ይህን ያህል የሚያስደስት ክስተት አጋጥሞኛ አቅም ያንን ለማክበርና የተቻለኝን አቅሜ ድጋፍ ለመስጠት ነው የመጣሁት ምን ማለት ነው ይሄ ለእርሶ ምን ትርጉም ይሰጥዎታል ለምን ወጣ ሰው እርሶ ሲረዱት እንግዲህ ገና ስነ ስርዓቱ አልተጀመረም በዚህ ደቂቃ እንኳን ብዙ ህዝብ ነው የወጣው እንግዲህ ህዝቡ ተስፋ ሰንቆ ነው እርግጥ ነው እስካሁን ድረስ በገቢር የታየ ነገር ብዙ ነገር የለም ግን ብዙ የታዩ ነገሮች አሉ አሁንም ህዝቡ ለምሳሌ ሲወያይ ወደ ጎን ማየት ወይንም ደግሞ መሸኳሸቅ ቀርቷል በነጻ በሙሉ ስሜት ነው ሀሳቡን የሚገልጸው እና በጣም ደስ የሚል ሁኔታ ነው። የተገኘነውም ዶክተር አብይን በእውነት ለማደፋፈር በተጀመረው እንዲቀጥሉበት ለማበረታታት ነው። በህክምና ስራ ላይ የተሰማሩት ፈቃደ ዘለቀም ተመሳሳይ ሀሳብ አንጸባርቀዋል። እንግዲህ ይህን ስታይ አዲስ መፈጠር ማለት ነው። ዛሬ እንግዲህ የምናየው ተአምር ነው። ተአምር ቀን ነው ነው ማለት የምንችለው በእውነት ነው ማለት እና ይሄ እድሜን የቀጠለልኝ ወደፊትም ብዙ ተስፋ ልሰጥ የሚገባው ከዚህ በላይ ምንም የሚቀበርም ነገር ሊኖርም አይችልም። ስለዚህ ያንን በመመስከት ለዶክተር አብይ ያለኝን ከፍተኛ ፍቅር ከልባቸው እውነተኛ ኢትዮጵያዊ ለሌላው አርአያ የሚሆን ሰው ስለሆነ ለሳቸው ያላከበርኩ ለሌላ ለማንም ማከብረውት ስለሌለ ለዛ ብዬ ነው በዛሬ ዕለት የመጣሁት እንግዲህ ለዶክተር አብይ ያለኝን ፍቅር ብለዋል ፍቅሩ ከምን መነጨ አጠቃላይ ምን ከአንድና ሁለት አይደለም እኮ አጠቃላይ ከመሰረት ተዛብቶ የነበረን መሰረት ነው አሻሽሎ አሳምሮ የመጡትኝ ሰውዬ በዚህ በአጭር ጊዜ ማለት ነው በስልሳ ቀን ውስጥ ማጅን እና ከዛ መሰ ያንሳቸዋል መሰረቱ ሁሉም መግለጽ ይከብደኛል። በነገራችን ላይ ለምን ሰፊ ነው ሰፊ እንትል ይዞ ነው የመጡት እና በዛ ምክንያት ነው። የመጨረሻ ጥያቄ ላደረገው ተዛብቶ የነበረ መሰረት ሲሉ እሳቸው ወደ ኃላፊነት ወደ ስልጣን ከመምጣታቸው በፊት ምን ነበር? እንዴት ይገልጹታል? የነበረውን ሁኔታ ሃያ ስድስቱን ዓመት ሊሆን ይችላል ሃያ ሰባቱን ዓመት ሃያ ሰባቱን ዓመት ስናየው በጎሳ በጎጥ ኢትዮጵያ የሚለው ነገር ወንጀል የሆነበት ወቅት ላይ ነበር። አሁን እሳቸው ከመጡ በኋላ ኢትዮጵያ ክብር መሆኑን ጎጠኝነት፣ ዘረኝነት ማዋጣ አስፈላጊ እንዳልሆነ ትብብርና ወንድማማችነት እንዲጠነክር ያደርጉ ስለሆነ፣ ከምንም በላይ ቃላት ያንሰኛል። ከምንም በላይ በዛ መልኩ ነው ልዩነቱን የምገልጸው። ዶክተር አብይ ለኢትዮጵያ ህመም ሲታዘዝ የቆየውን ተገቢ ያልሆነ መድኃኒት የቀየሩ ናቸው ያሉት ደግሞ በንግድ ስራ ላይ የተሰማሩት ሰይፈ ስላሴ ተገኝ ናቸው። እንደ አንድ ዜጋ ላለፉት የተወሰኑ አመታቶች የነበረውን ክስተት የምናውቀው ነው። ሀገር አቀፍ ላይ የነበረውን ክስተት ዘረኝነት የተባባሰ የመጣበት ሁኔታ ነበረ። ሰዎች ከኖሩበት አያታቸው፣ ቅድመ አያታቸው ከኖሩበት አካባቢ በዘራቸው ብቻ ምክንያት የመፈናቀል ሁኔታ ነበረ። ያን ተከትሎ ሁላችንም ኢትዮጵያውያኖች በኢትዮጵያዊነት የምናምን ሰዎች ሁሉ ብሶት ነበረብን። ይሄ ነገር ትክክል አይደለም። ወደ ትክክል መንገድ እየሄደ አይደለም፣ ዴስቲኔሽኑ በጣም ከባድ ቀውስ ያመጣል። ብዙ ተቃዋሚ ፓርቲዎችም ይህንኑ ይገልጹ ነበር። ያረገዘ ቦምብ ነው። ይህንን ዘረኝነቱ ላይ ብዙ ማራገብ ትተን ወደ አንድነት የምንመጣበትን ስለ ዜግነት ዜግነት ኢትዮጵያዊነት ቀድሞ ሌላው በየደረጃው መድኃኒት የሚሰጣበት ሁኔታ ነው መኖር የሚገባው፣ እያሉ ይሉ ነበርና ይሄን የምጋራቸው የነበረ አይዲያ ነበርና፣ እሳቸውም አሁንም ዶክተር አብይም ከመጡ በኋላ አለብንም ፕሮብሌም ትራቭል ሹት አድርገው። እርግጥ ነው ከዚህ በፊት በነበሩ ስርዓቶች ችግሮች የሉም እያልኩ አይደለም፣ ግን የተሰጠው መድኃኒት ለኢትዮጵያ ህዝብ የተሰጠው መድኃኒት አንዱ ላይ ብቻ ታርጌት አድርጎ ሌሴ ለምሳሌ አንተ ሳምባህን ታማሃል። ለሳምባህ መድኃኒት ስሰጥ የምሰጥህ መድኃኒት አእምሮን ያቃውሳል ወይ ሳይድ ኢፌክቱንም በደንብ ተጢኖ ነው መሆን ያለበት እንጂ እንዲሁ በስሜት አንድ ሳምባ ብቻ ይዳን ተብሎ መድኃኒት አይሰጥም። እና የተሰጠው የነበረው መድኃኒት ሳምባውን በከፊል አድኖ አእምሮን አቀውሷል። የኢትዮጵያን ህዝብ አእምሮ አቀውሷል። ስለዚህ አሁን የቀወሰውን ህዝብ አእምሮ የቀወሰው ህዝብ ዝም ብሎ መፍረድ አይቻልም። ምን አይነት መድኃኒት ውጦ ነው? ማን ነው መድኃኒቱን የሰጠው? ይሄ ሊጠን ይገባ እና ሰውየው ይሄን እየተገነዘቡ ይመስለኛል ጠቅላይ ሚኒስተሩ። በተመሳሳይ በግል ስራ ላይ የተሰማራችው ሀና ጃጅም ዶክተር አብይን መደገፍ አገርንም መደገፍ ነው ብላለች። ዛሬ እውነት ኢትዮጵያን ለመደገፍ ማለት ጠቅላይ ሚኒስቴሩ እግዚአብሔር ይባርከው አዲስ ነገር አለበየ አስባለሁ ለወደፊቱ ለወጣት ለህዝብ ትንሽ ትልቅ ብለው የሚመርጥ ሰው አይደለም። አጀማመሩ በጣም አሪፍ ነው። የመጨረሻውን ባለ አቅም እግዚአብሔር ደግሞ ይረዷል ብዬ አስባለሁ። ሰው ተቀብሎታል። በጣም ደስተኞች ነው። እዚህ የምታዩ ነገር እሱን ነው ያሳየሽ። ሰው ተቀብሎታል ያልሽው አሁን እዚህ ከምታዩ ሰው ቁጥር አንጻር ነው። እውነት ለመናገር ሁሉም የራሱ ቁስል ያለበት ሰው አለ። አገር ሰላም እንዲሆን ብዙ ሰው እንደኔ ይፈልጋል ብዬ አምናለሁ። የመጣው አይ ቲንክ እሱንም ለመደገፍ ያው የሀገር ጉዳይ ስለሆን እሱ ማለት ሀገር ነው፣ እኛ ማለት ሀገር ነን። እግዚአብሔር እንግዲህ ኢትዮጵያን ያስባታል ብዬ አስባለሁ። በዚህም ይመስለኛል የመጣው ጠቅላይ ሚኒስትር ዶክተር አብይ አህመድ በአጭር ጊዜ ውስጥ ላመጡት ለውጥ እውቅና ለመስጠትና ቀጣይነት እንዲኖረው ለመደገፍና ለማበረታታት በተጠራው ሰልፍ ሙዚቃዎችና ጭፈራዎችም መልእክት የተላለፈባቸው ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የእስክንድር ፍሬውን ዘገባ ነበር አድማጮች የተከታተላችሁት። አሁንም እዚያው አዲስ አበባ የደረሰውን አደጋ ወደሚመለከት ርዕስ ነው የምንሻገረው። የቦምብ ፍንዳታውን አስመልክቶ ጽዮን፣ ጥቃቱን ተከትሎ በሰዎች ሕይወት ላይ የደረሰውን አደጋ በሚመለከት የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን እና የፌዴራል ፖሊስ ኮሚሽነር ዘይኑ ጀማልን አነጋግርሻል። ማምሻውን ነው ያገኘሻቸው። የጉዳቱን መጠን የሚያሳዩ አህዛዊ መረጃዎች ቀኑን በመለዋወጥ ላይ ነበሩና እንዴት ነው? አሁን የቅርብ ሰዓቱን ነው አንቺ ያገኘሽ? ምን ይመስላል? አዎ እንግዲህ አሉላ ቀን በተለይ አደጋው ከደረሰ በኋላ የነበረው ቁጥር ይወጡ የነበሩ የቁጥር መረጃዎች በየሰዓቱ እየተቀያየሩ ነበረ። እነሱም እነዚህም ሁለት ኃላፊዎች ለድረገጻችንና ና ፌስቡክ ገጻችን ላይም ሲሰጡን ነበር መረጃ ና ቁጥሮች ሲለዋወጡ ነበር። አሁን ማምሻውን ወደ ስቱዲዮ ከመግባታችን በፊት እስቲ ያለው ነገር ምንድን ነው ብዬ ነው የጠየኳቸው። ዶክተር አሚር የጤና ጥበቃ ሚኒስቴር ከሚያብራሩበት ይጀምራል አጠቃላይ በዚህ ከጉዳቱ ጋር በተያያዘ የታዩ ሰዎች መቶ አምሳ ስድስት ሰዎች ናቸው። ከነዛ ውስጥ አስሩ እና በጽኑ ሁኔታ የታመሙ ነበሩ። ከአንድ ሰው ደግሞ ህይወቱ አልፏል። ከአስሩ ውስጥ አሁን አንዱ ተሽሎት ወደ ኢምፔሽንት ዋርድ ትራንስፈር አለ። ስለዚህ በአሁኑ ሰ ምሽቱ አንድ ሰዓት ላይ ባለው መረጃ አጠቃላይ መቶ አምሳ ስድስት ሰዎች ነው የታዩ። ከዛ ውስጥ ዘጠኙ በጽኑ የታመሙ ናቸው። አንድ ሰው ደግሞ ሙቷል። ዶክተር አሚር አያይዘው መረጃዎች እየተጣሩ ለህዝብ ይፋ እንደሚደረጉና ተገቢውም ህክምና እየተደረገ መሆኑን ተናግረዋል። በሌላ በኩል የዛሬውን ፍንዳታ በተመለከተ ማብራሪያ እንዲሰጡን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማልን ማምሻውን አነጋገሪያቸው ነበር። እንግዲህ እስካሁን ባጣራ ነው የእጅ ቦምብ ነው ተወረወረው። ምን አይነት የእጅ ቦምብ ነው የሚለውን ነገር የመመሪያ ቡድን ተቋቁሞ እያጣራ ነው ያለው። ግን በዚህ በተወረወረ የእጅ ቦምብ በቀጥታ እና በተዘዋዋሪ በአጠቃላይ መቶ ስልሳ አምስት የሚሆኑ ሰዎች ላይ ጉዳት ደርሷል። ጉዳቱ እንግዲህ በሁለት አይነት የደረሰ ነው። አንዱ ቀጥታ በቦምቡ ፍንጣሪ የተገዱ ሰዎች አሉ። ሌላው ደግሞ በመረጋገጥ ወድቀው ጉዳት የደረሰባቸው ሰዎች አሉ። አስራ አምስት ከባድ ጉዳት ደርሰባቸው በሕክምና ላይ ሲረዱ ከቆይት መካከል የአንዱ ስበደብ ህይወቱ አልፏል። ሆስፒታል ሕክምና እየተደረገላቸው እንደሆነ ተሰምቷል። የት ሆስፒታል ያሉት እና ሁሉም መቶ ስልሳ አምስቱም ናቸው ሕክምና እየተደረገላቸው ያሉት። አብዛኞቹ ቀላል ጉዳይ የደረሰባቸው የሕክምና ተደርጎላቸው ወጥተዋል፣ ቤተሰቦቻቸው ይዘዋቸው ሄደዋል። አሁን የሚቀሩት ቁጥራቸው በትክክለኛ ዳታ የለኝም፣ ግን እንደነገርኩሽ አስራ አምስቱ በከፍተኛ ደረጃ ጉዳይ የደረሰባቸው ስለሆነ ያው ታከሙ ናቸው። ጥቁር አንበሳ፣ ሜሌሌ፣ ዘውዲቱ፣ ሌሎችም የመንግስት ሆስፒታሎች ተቀብለው ወደ ስድስት ሰባት የሚሆኑ ሆስፒታሎች ውስጥ የተለያዩ ሰዎች ገብተው ታክመዋል እና ይወጡዋሉ። ከፍተኛ ጉዳይ የደረሰባቸው ደግሞ ፍንዳታውንስ ያደረሰው ሰው ወይም የእጅ ቦምቡን ይዞት የነበረው ሰው በምን አይነት ሁኔታ ላይ ነው ያለ እንግዲህ ወርውረዋል ተብለው የሚጠረጠሩ ሰዎች ወይም አብረዋ አቀነባብረዋል ብ ተብለ ከሚጠረጠሩ ሰዎች መካከል ስድስቱን ያህል ይዘናል። ምርመራው እየተጣራ ነው ያለው። የምርመራ ቡድን አቋቁመን ምርመራው ተጣርቶ ምርመራው ውጤት ህዝቡ እንዲያውቀው የማድረግ ስራ ያው ፖሊስ ይሰራል። በቀጣይነት ማለት ነው፣ ያልፈነዳ መሳሪያ ወይም ቦምቦች እየተገኘ አለ? እስካሁን ድረስ በደረስን መረጃ እንዲህ አይነት ነገር አላገኘ ፖሊስ። መኪና ውስጥ የመሳሪያ መያዣ ሻንጣ እንደዚህ አይነት ነገር በማህበራዊ ሚዲያ በምናያቸው ፎቶዎች እና ቪዲዮዎች ላይ አሉ። እሱስ ምንድን ነው? ብዙ ያው የምርመራ ቡድኑ በጣም ፕሮፌሽናል በሆነ መንገድ አጣርቶ ካልሆነ መፈጠር አሁን እኔ ህዝቡንም አጠቃላይ ህዝቡም ኦዲያንሳችንም ቢሰማ ይሻላል ብዬ ወይም ደግሞ ቢወስደው ይሻላል ብዬ የምመክረው የምርመራው ው ከደረሰ በኋላ ወይም ደግሞ የምርመራ ውጤቱ የደረሰበት ደረጃ በምናሳብቅበት ወቅት የምንሰጠው ሴንትራላይዝ የሆነ ኢንፎርሜሽን ላይ ቤዝ ቢያደርግ የተሻለ ይመስለኛል። አሁን ብዙ የተለያዩ የሚነገሩ ነገሮች ሊኖሩ ይችላሉ እና ያልተጣሩ ስለሆኑ ይሄ ነው ብሎ መናገር መናገር በጣም አስቸጋሪ ነው። ጠቅላይ ሚኒስትሩ እንግዲህ ደህና መሆናቸውን በመግለጫቸው ታይቷል። መግለጫ ሰጥተዋል። ይሄ ጥቃት ግን ወደ እሳቸው የተነጣጠረ ነበር ማለት ይቻላል። እንደዚህ አይነት እኛ በቀላሉ የምናየው ጥቃት አይደለም። እንዲህ ጠቅላይ ሚኒስትሩ ይገኙበታል። ለእሳቸው ምስጋና ሊያቀርብ በወጣ ሕዝብ ላይ እሳቸውን በተገኙበት እንግዲህ ንግግር በሚያደርጉበት መድረክ ላይ ብዙም ከመድረኩ ባራቀ ሁኔታ እንዲህ አይነት ነገር መፈጸሙ ገና ተጣርቶ ማን ላይ ነው ኢላማ ያደረገው የሚለውን ነገር በምርመራው ውጤቱ መሰረት የሚገለጽ ቢሆንም እንዲህ ብለው የሚገምቱ ሰዎች የሚገምቱ ሰዎች ሲገምቱ ብዙ የሚገርም አይሆንም። እንግዲህ ኮሚሽነር ኢትዮጵያ ወደ ዴሞክራሲያዊ መንገድ እየተሸጋገረች ነው፣ ለውጡ እንዳይሰናከል ለውጡ አካል ለመሆን የሚል ነው። ሰላም አይሰልፎ የነበረው እና የሚያስተላልፉት መልእክት ካለ ለቀጣይ ሂደቶች ህዝቡ በጣም የሚገርሙች ነገር ይሄ ትልቅ ኢቨንት ነው። ከአራት እስከ አምስት ሚሊዮን ህዝብ ነው አዲስ አበባ ከተማ ላይ ወጥቶ ያጥለቀለቀው በጥሩ ስሜት ጠቅላይ ሚኒስትሩን ኢትዮጵያ የያዘችውን መንገድ በጠቅላይ ሚኒስትሩ መሪነት እየተደረገ ያለ ጉዞ አፕሪሽት በማድረግ ነው ህዝቡ የወጣው። በጣም ጨዋነት የተላበሰ መንገድ ነው ህዝቡ የወጣው። ትልቅ ህዝብ ነው፣ ሊመሰገን የሚገባው ህዝብ ነው። እንግዲህ ይሄ ህዝብ ዛሬ ያሳየው ጨዋነት ወደ ሰፊነት ግሩም ከተከሰተ በኋላ ተመልሶ ወደ ቤቱ ነው የገባው እና ይህን ያሳየው ጨዋነት ወደ ሰፊነት መቀጠል እንዳለበት ጠቅላይ ሚኒስትሩን ቅድም ጥያቄያቸው አቅርበዋል። እኛም እንደ ጸጥታ አካል እንደ ፖሊስ ህዝቡ እነዚህ እኩይ ተግባር እኩይ ድርጊት እየፈጸሙ የሀገራችንን ሰላም የተጀመረውን ጥሩ ጉዞ ጥላሸት ለመቀባት ጥረት የሚያደርጉ ኃይሎችን የማጋለጥ ስራ ከፖሊስ ጎን በመሆን እንዲሰራ እና ቀጣይ ጉዞዋችን ብሩህ እንዲሆን፣ ተስፋችን ብሩህ እንዲሆን የሁላችንም የጋራ ትብብር ይጠይቃል። ፖሊስ ህዝቡን የመከላከል ኃላፊነት ብቻ ጊዜው እየሰራ መሆኑን ህዝቡ ተገንዝቦ ከፖሊስ ጋር ተገቢውን ትብብር እንዲያደርግ መልእክቴን አስተላልፋለሁ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በአሜሪካ ድምጽ ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ያንታ እኔም ጽዮንን ለዘገባው አመሰግናለሁ። አድማቾች ቀጣዩም ታዲያ ድንገቱን የሚመለከት ነው። መለስካቸው አማኖ የሚያጠናቅረው ነው። ለክብር እንግዶች ከተዘጋጀውና ጠቅላይ ሚኒስትሩም ከሚገኙበት መድረክ በስተምዕራብ አቅጣጫ በዝግጅቱ ማብቂያ ላይ የተሰማው ከፍተኛ ፍንዳታ ምን እንደሆነ ለማወቅ ሙከራ አድርገን ነበረ። በፍንዳታው አካባቢ በቅርበት ነበርኩ ያሉኝ አቶ ጸጋይ ሞላ ያዩትን ይናገራሉ። እሱ ይወጣል ተብሎ የተጠበቀበት ቦታ ላይ ነው ፍንዳታ የተካሄደው። በዛው ቅስፈት ማለት ነው። እሱን ወዲያ በመድረክ ዚያው ሲሄዱ ሄደን አየን። አጠገቡ ላይ ነው ሁሉም ተበትኗል። የቆሰሉት ናቸው አብዛኛዎቹ። በአምፑላንስ መኪና ከተላቸው ነው የሄዱት። ጉዳቱ ምን ያለው አዩት። በአይን አይቻለሁ፣ አንስቻለሁ። የሞተ ሰው አለ በእርግጠኝነት። አሁን እስከ ወደ ሆስፒታሉ ጋር እስከሚደርሱ ባለው ውስጥ ያለውን ነገር አናቅም እንጂ በዚህ ቅስፈት ውስጥ የሞተ ሰው የለም። ነገር ግን ፊታቸው ላይ የፍንዳታው ፍንጣሪ ፊታቸውን በመምታት አእምሯቸው አካባቢ ላይ ችግር የደረሰባቸው ሰዎች አይተናል። እንደገና ደግሞ አካላቸውን የተወሳሰኑ ቦታ ላይ እንደዚህ የጎዳቸው ሰዎችን አይተናል። እነሱን ያነሳ ነው፣ ምክንያቱም ራሳቸውን ስተዋል። በዛ ቅስፈት ውስጥ እንቅስቃሴ ወይም ደግሞ የደም ንድረት ስለነበረ እሱን አንስተን ነው ወደ ቦታው ላይ የከተትናቸው። ስንት ይሆናሉ? በትንሹ ያየሁት በአይን ያየሁት ሰባት ሰው አይቻለ፣ በትንሹ የተጎዳ ማለት ነው። አቶ ጸጋዬ፣ እሱ የሚሏቸው ጠቅላይ ሚኒስትሩን ነው። በፍንዳታው አካባቢ የወደቁ ጫማዎች ይታያሉ። ብዙ ሰው ያለቅሳል። እዚያም እዚህም ደም ፈሰዋል። አንዳንዱም ንዴቱን መቆጣጠር አቅቶት ፍንዳታው ወደ ነበረበት አቅጣጫ የተለያዩ ቁሳቁሶችን ይወረውራል። በዚሁ ስፍራ ካገኘኋቸው አንዱ አቶ አህመድ አባተ ደግሞ አየሁ ያሉትን ይገልጻሉ። በቃ እኔ ከኋላ ነኝ የቆምኩት ፊት ለፊት ላይ ፈነዳና ጨሰ። ሲጨስ ሰው ወደዚህ ገፋኝና ወደ ኋላ ተከፋፋን። የደስታ ነው እያለ ህዝቡ ወደ ኋላ መገፋፋት ጀመር። ምንም አላወቅም። ከዛ በኋላ እንደገና አሁን በመኪና እየጨፈጨፉ ወሰዷቸው። አያፈነዱትም። አገኝቷቸው አገኝተቸዋለ። መኪና ተይዘዋለ። ጠቅላይ ሚኒስትር አብይ አህመድ ጥቃቱን አስመልክተው በኢትዮጵያ ቴሌቪዥን መግለጫ የሰጡት መድረኩን በለቀቁ በአጭር ጊዜ ውስጥ ነበረ። ድርጊቱን በጠንካራ ቃላት አውግዘውታል። የጥቃቱን ፈጻሚ ኃይሎችም እኩዎች ብለዋቸዋል። በዚህ ዝቅ ያለና የተዋረደ ተግባርም የኢትዮጵያ ሕዝብ እንደማይሸንፍ ገልጸው የእነዚህ ኃይሎች ዓላማ ፈጽሞ እንደማይሳካላቸው ነግረዋቸዋል። ይህንን ቀን ደስታችን ለማጨለም ፍቅራችን ለማጨለም፣ አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁም። ኢትዮጵያ አሁንም ለፍቅር፣ ለይቅርታ ለአንድነት የዘረጋችው እጇ አይታጠፍም። በኢትዮጵያ ሰማሪ የሚዘንበው ሰላምና ፍቅር አይቀየርም። ይህ እንዲሆን የምትተጉ ሰዎች ትናንት አልተሳካላችሁም፣ ዛሬ አልተሳካላችሁም፣ ነገም አይሳካላችሁም። የፍንዳታው ድምፅ እጅግ ከፍተኛ የነበረ ቢሆንም አብዛኛው በአደባባዩ የነበረው ህዝብ በተረጋጋ መንፈስ የድጋፍ በዓሉን ረዘም ላለ ጊዜ አከናውኗል። አንዳንድ ወጣቶች በንድስ ሲቃ ወደ መድረኩ በመውጣት አሁን ያለውን ባለ ኮከብ የኢትዮጵያ ባንዲራ በማውረድ የቀድሞውን ባንዲራ ሲሰቅሉ ይታዩ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች አሁን በደረሰን ዜና የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ ዘጠኝ የፌዴራልና የአዲስ አበባ ፖሊስ አመራሮች የአመራር አባላት ክፍተት አሳይተዋል በሚል ቁጥጥር ስር አውለው ምርመራ እየተካሄደባቸው መሆኑን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሼዴ ማምሻውን ገልጸዋል። አድማጮች አሁንም ከዚሁ የእለቱ ክንውን ጋር የተያያዘ ሌላ ዘገባ ነው የሚቀጥለው። በዛሬው ዕለት በአማራ ክልል በጎንደር፣ በደሴና በደብረ ማርቆስ ተመሳሳይ ሰልፎች ተካሂደዋል። ጽዮን ግርማ፣ ነዋሪዎችን ደውለሽ አነጋግረሽ ነበር። ወደ ዘገባሽ ውሰጅ። ዛሬ በጎንደር ከተማ የተደረገውን ሰልፍ በተመለከተ ወደ አንድ ነዋሪ ደወልኩ። የሰላማዊ ሰልፍ ዋናው አላማ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን የለውጥ ሂደቶችን ለመደገፍና ለማበረታታት አንዱ አላማ ውስጥ ነው። ሲቀጥል ደግሞ ያልተመለሱ ጥያቄዎች ነበሩ ነው። እነዛንም ጥያቄዎች በድጋሚ የክቡር ጠቅላይ ሚኒስትር ለማቅረብ ሰላማዊ ሰልፍ ጎንደር ከተማ የተካሄደው። ምንድን ናቸው ያልተመለሱ ጥያቄዎች ብላችሁ ያነሳችኋቸው? በዋናነት እዚህ ከአማራ ደንበር ጋርና ከማንነት ጋር የተመለሱ ጥያቄዎች ናቸው። ወልቃይት፣ የጠገዴ፣ የጠለምት፣ የራያ ና የመተከል እየተነጥቅ ነው አማራነት የመለስልን ል ጭንቅ የያዘ ጥያቄ ነው አንዱ መሰረታዊ ጥያቄ። ምን ያህል ሰው ወጣ? ብዙ ሰው ወጣ። በቁጥር ይሄን ያክል ማለት አልችልም።

በርካታ ሕዝብ ወታደር ና የታደመበት ሰላማዊ ሰልፍ ነበር። ፍጹም ሰላማዊ የነበረ ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ድጋፋችሁን እንግዲህ፣ አንተም የሰልፉ ተሳታፊ ስለነበርክ ድጋፋችሁን በምን አይነት መልእክት ነው የገለጻችሁት? በሁለት አይነት መልክ ነው። አንደኛው የድምፅ ማጉያ በመጠቀም የአቋም መግለጫዎችን በመግለጽ እና መፈክሮችን በማዘጋጀት እንዲሁም ባኖሮችን በማዘጋጀት ነበር። ጥያቄዎቻችንም ድጋፎቻችንም ለክቡር ጠቅላይ ሚኒስትር ያቀረብንበት። መፈክሮቹ ምን ምን የሚሉ ነበር? ውስጥ የተወሰኑትን ንገረኝ። የመጀመሪያው በእንግሊዝኛ የተጻፈ ና በአማርኛ የተጻፈ ነው። ኮንግራቱሌሽን ኦሊምፒየት የሚል አንሳራዊ ተስፋ ለውጦችን በዛ እንኳን ደስ አላቸው ቅን አይነት ያለው መሪ ያገኝ ለማለት ታስቦ ነው። ሁለተኛ የወልቃይት የጠገዴ የቀደም የራያን የመተከል የተነጠቅ ነው አማራነታችን የሚመለስን የሚል አንድ በጣም ቦልድ የተጻፈ መፈክርም ነበረን። በተመሳሳይ ደግሞ ሰልፍ ወደ አስተናገደችው ደሴ ከተማ ነዋሪ ስልክ አቃጨልኩ። ሰልፍ ተካሂዷል። ደሴ ሰልፍ አለና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ማለት ወደ ጠቅላይ ሚኒስትርነት ከመጡ ጀምሮ ባለ አጭር ጊዜዎች ለሀገሪቱ ያሳዩትን የተሻለ አሰራር ለውጥ የታየበትን አመራራቸውን ለማመስገን የተደረገ ሰልፍ ነበረ እና ሰልፍም በሰላም ተጠናቋል። ምን አይነት መልእክቶች ናቸው የተላለፉበት? ድጋፍን ለማሳየት የተጠቀማችሁባቸው መልእክቶች ምንድን ናቸው? ዋናው መልእክት ጠቅላይ ሚኒስትሩን ማመስገን ነው። ከዛ ሲቀጥል በሴ እንግዲህ እንደሚታወቀው በኢህአዴግ የስልጣን ዘመን ከተጎዱ ከተሞች አንዷ ናት። ምንም የልማት በት የማይታይባት ከተማ ናት። በፊት ከነበራት አቋም አንጻር ሲታይ ክትትል የላት ለአንድ ከተማ መገኘት ያለበትን ግንባታ ባዛው የማይከናወንባት ከተማ ናት። ይህም እንግዲህ የህብረተሰቡ መሬት አለው በዚህ ይሄ እንዲሻሻል ጠቅላይ ሚኒስትሩ እነዚህ ነገሮች እንዲስተካከልና በ በራሷ ልጆች እየተዳድረች የከተማ እድገት የተጠበቀ ሆነ በሌሎች ከተሞች እንድታድግ የሚጠይቅ መፈክሮች፣ ሀሳቦች ያዘሉ ነበሩ። ሌላው ደግሞ በኢትዮጵያ ውስጥ በዚህ ሀያ ሰባት አመት በአማራ ላይ የሚደርስ የመጠናቀል ግብያ ከም በኢትዮጵያ ውስጥ በተለያዩ ክልሎች ከሚኖሩበት አካባቢ የሚደርስበትን ጥቃት እንዲቆም የሚጠይቁ መፈክሮች ነበሩ። እና አጠቃላይ ይዘታቸው እነዚህ ናቸው። የሰልፍ በኋላ ነው ወደ ደብረ ማርቆስም ደውዬ አንድ ነዋሪ ጠይቅ ያለው ሰልፉ ጠቅላይ ሚኒስትር ዶክተር አብይል ያመጣውን አሰራር ለውጥ ተመልክቶ የተካሄደ ነው። ሰልፉ አጠቃላይ ብዙ ነገሮች ተንጸባርቀውበታል። አብዛኛዎቹ ግን ተቃውሞ ያመዘነበት ነበረ። ይህም የኢህአዲግ መንግስት ቻውቻው ኢህአዲግ ወይም ወያኔ በሚል ቃል ነው የገለጹት። ወጣቶቹ በሙሉ የያዙት ባንዲራ አረንጓዴ፣ ቢጫ፣ ቀይ ብቻ ነው። አርማ የለውም ባንዲራ ሥርዓቱ ወይም ለውጥ ያመጣውን እድል ተጠቅመውበታል። ወጣቶቹ የሚፈልጉትን መልእክት አስተላልፈዋል። አዎ የጠቅላይ ሚኒስትሩን ፎቶግራፍ የያዘ ቲሸርት በደንብ አድርገ አሰርተው ለብሰዋል። ወጣቶቹ መፈክር ነው በመፈክር ከሆነ ምንድን ነበረ ያስተላለፉት መልእክት? ያመጡት ለውጥ እንደግፋለን፣ የቀን ዝቦች ያሏቸውን ዝቦች ላይ የሚወስዱትን እርምጃ ይቀጥሉ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎን ሆነን የሚሉ ባነሮች አሰርተዋል። ስንኖር ኢትዮጵያውያን ስንሞት ኢትዮጵያንን የሚለውንም በቲሸርታቸው አሳትመው ለብሰዋል ወጣቶቹ። አጋጣሚ አዘጋጅ ኮሚቴው ሲያዘጋጅ ትናንትና ባነሩን ሰቀሉበት አደባባይ፣ ንግሥ ተክለ ሃይማኖት አደባባይ አርማ ያለውን ባንዲራ እና የክልሉን የአማራ ክልልን ባንዲራ ጎን ለጎን ሰቅለውት ነበረ እና ወጣቶቹ ቀጥታ ሄደው እሱን ያወረዱት መጀመሪያ አርማ ያለውን ባንዲራ እና ኮከብ ያለበትን ባንዲራ ወርደውታል። አረንጓዴ ቢጫ ቀይ ባንዲራ ተክተውበታል እዛ ቦታ ላይ። አዎ ሰልፉ በሰላም ተጠናቋል። ርምሽ ነገር ላይ የነበረው እስክሪን ቀጥታ ከመስቀል አደባባይ የሚተላለፈው ቀጥታ ስርጭት ነበር የሚተላለፈው እና ወጣቶቹ መድረክ ላይ የሚካሄደውን ፕሮግራም ትተው ጠቅላይ ሚኒስትሩ የሚያስተላለፉትን መልእክት ነበር የሚያዳምጡት። ስርጭቱ ሲቋረጥ እሚሌት ሊኖ ነው የተበተነው። ወጣቶቹ መፈክር እያያዙ ወደ የመጡበት ሰፈራቸው ነው ባንዲራውን እያውለበለቡ የተመለሱት። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብለን በመግቢያችን እንደጠቆምነው ታዲያ ዛሬ ሙሉ ዝግጅታችን ማለት ይቻላል በአዲስ አበባው ክንውን ዙሪያ ያተኮረ ነው። ቀደም ብለን ያስተዋወቅነውን በመግቢያችን ያስተዋወቅነውን ውይይት ቅምሻ ማሰምተን ሰዓታችን የፈቀደ አይመስልም። በድንገቱ ዙሪያ የተጠናቀሩ ዝግጅቶች ሲሆን ሰዓታችን የሚፈቅደውን ነገር ማድረግ ሊኖርብን ነው። አዎ እንግዲህ አስተዋውቀን ነበረ ፕሮግራሙንና አልደረሰልንም። በነገው ምሽት እናቀርባለን ያንተ ውይይት ነበር ያዘጋጀኸው። በአንቺ ላሳብብ ነው ሰዓቴን አለቀብኝ ለማለት። በእኔ እንኳን አይሳብብም። የዛሬ የእለቱ ሁኔታ ነው ያስገደደንና እሱን የተቻለንን ሁሉ እንግዲህ እያደረስን ነው ወደዛ ከመሄዳችን በፊት ታዲያ ለማሳሰብ ወይም ለማስታወሻ ያህል ድምጾች መራርጠናል። ከነኛ ከውይይቱ ድምጾች የተወሰኑት እናሰማ ና እስክንድርን ብናወራው ምን ይመስልሻል? አዎ እንግዲህ ለማጠቃለያ እስክንድር የደረሰበትን በተለይ እዛ እየተከታተለ ነበረ ና የደረሰበትን በማብራራት ያብራራልናል መጥቶ ና እስቲ ከዛ በፊት ግን ፕሮግራሙን የነገውን ማሳሰቢያ ና ለቅምሻል እናሰማ። የለውጥ ወገን የለውጥ ንፋስ የሚፈልጉ የለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ህይወት ብለው ለአብዛኛው ሲታሰሩም ሲጠጡ የቆዩ ወገኖች ናቸው። ግን ሼት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ ማህበራዊ ሚዲያ፣ ሁለተኛ ደግሞ በተለያዩ እንደዚህ በቴክስ ሜሴጅ መሴጆች እንደዚህ የተስፋፋ አጭር ጊዜ ህዝቡን ቀልብ እንዲስ ብቻ እንግዲህ፣ ከተወያዮቹ አንዱ አቶ አበባው አያሌው ነው። በአዲስ አበባ ዩኒቨርሲቲ የስነ ጥበባትና የታሪክ መምህር ነው። ቀጣዩ እንግዳ ደግሞ ማን ናቸው? የለም አንድ ነገር እናድርግ፣ እውነትም እንደው ይህን ሁኔታ ለማረጋጋት አንድ ነገር እናድርግ እና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉም ይላሉ ባፋቸው፣ ግን በተግባር ሊውልም አልቻለም እና ይሄ ውስብስብ ያለ እና ምንም መውጫ የሌለው ስርዓት ውስጥ ሁኔታ ውስጥ ስለገባን ነው። እንግዲህ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበት እና ወደ ሌላ አቅጣጫ ማምራት አለብን የሚሉ ሰዎች ሊፈጠሩ ይቻላል እና ዝም ብሎም አይደለም የመጥ በኢትዮጵያ ጉዳይ ላይ በሚያተክሩ ጽሁፎቻቸው በስፋት የሚታወቁት ፕሮፌሰር መሳይ ከበደ ናቸው፣ ከዴይተን ኦሃዮ የፍልስፍና ፕሮፌሰር። ቀደም ብለን በመግቢያችን ያስተዋወቅናቸውን ለቅምሻም ድምጻቸውን ያሰማነውን አቶ ብርሃነ መዋን ድምጽ እናስከትል። የራሴን ስሜት ልናገርን ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላኑ ስገባ አልቅሼ ነው የወጣሁት መሬት አልመለስባትም ብዬ ፈርቼን፣ የመጣሁት ከሞትኩም በኋላ እዛ እቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ሀይል ይወጣል የሚል ማንም ምልከታ አልነበረውም። ያስተዋወቅ ናችሁ ውይይት እንግዲህ በነገው ምሽት በመግቢያችን በመክፈቻችን ላይ የሚቀርብ ውይይት ይሆናል። ጠብቁን፣ ተከታተሉት። አሁን ወደ አዲስ አበባ ወደ እስክንድር ፍሬው እናልፋለን። መስመር ላይ አለ እስክንድር፣ እንደምናመሸ እንደምናመሻችሁ፣ አሉላና ሲሆን እንደምናመሸ። እስክንድር፣ ደህና ነን። እንግዲህ ወደ አሉላ እስቲ ለመግቢያ ለመግቢያን እንደደረሰ እስክንድር በርከት ያሉ ዘገባዎችን ነው ያደረሳችሁን። የተለየ ስሜት የሚጋብዝ ብዙዎችን ያንቀሳቀሰ ሰላማዊ ሰልፍ ባልታይ ከዚህ ቀደም ባልታየ ሁኔታ ለጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ታሪክ ያልታየ ነው የተባለ ሰላማዊ ሰልፍ በነበረበት ላይ አሳዛኝ ሁኔታ ተከስቷል። በዘገባዎቻችሁ በደንብ ገፋ አድርገን ተመልክተናል። ታዲያ ፍንዳታው የደረሰው እስክንድር ጠቅላይ ሚኒስትሩ ከሁሉም ወገኖች ጋር ሰላም የሚፈጠርበት ጊዜ መሆኑን ይህንን እየተናገሩና ሌሎችንም በመሰል ስሜት ለመጋበዝ በነበሩበት ሁኔታ ውስጥ ነው። እስኪ ወደዛ ሰዓት ውሰደን። እንግዲህ ፍንዳታው የደረሰው እንዴት ነው? አሉላ ጠቅላይ ሚኒስትሩ ንግግር አድርገው ከተቀመጡ ከአንድ ደቂቃ አስራ ሰባት ሴኮንድ በኋላ ነው ፍንዳታው የደረሰው። ይህንን ማየት የቻልኩት ሪከርድ ማድረግ ችዬ ነበረ። እዛ የነበረውን እንቅስቃሴ በሙሉ እና አሁን ሪከርድ ሌላ ላይ ያለውን ሰዓት ሳስለው ልክ ከአንድ ደቂቃ አስራ ሰባት ሴኮንድ በኋላ ነው። እንግዲህ ምንድን ነው የተፈጠረው? እሳቸው ንግግር አድርገው ጨረሱ። ከዛ የመድረክ መሪው መድረኩን ያዘ በመቀጠል እሱ እየተናገረ እያለ ነው በመሀል ድምፁ የተሰማው ከፍተኛ የመደናቀት ስሜት ፈጥሮ ነበር በተለይ ፍንዳታው በደረሰበት አካባቢ ነገር ግን ሰው ከዛም በኋላ ሰልፉን ጭፈራውን ሙዚቃውን መፈክሩን ያቆመበት ሁኔታ አልነበረም አሉላ ከዛም በኋላ ቀጥለው ነበር ሁኔታዎች እንግዲህ እስክንድር በምን ያህል ርቀት ላይ ነበርክ? እንደው ጉዳዩን ለመከታተል ከዛ ተከትሎ ግን እዛ አካባቢ ያለው ሰው ፍንዳታ መሆኑን አውቆ ነበረ፣ የቦምብ ፍንዳታ መሆኑን አውቆ ነበር። እንግዲህ ፍንዳታ መሆኑን ያወቁት ጽሆን በጣም ውስን ሰዎች ነበሩ። ያንን የተረዳሁት ከምንድን ነው? እኔ እንግዲህ በምን ያህል ርቀት ላይ ነበርክ ለምትዩት ከጠቅላይ ሚኒስትሩ በስተቀኝ በኩል ነው ፍንዳታው የደረሰው ሰላሳ ሜትር ርቀት አካባቢ እኔ ከጠቅላይ ሚኒስትሩ በስተግራ በኩል ነበርኩኝ በቅርብ ርቀት ላይ ምናልባትም አስራ አምስት ሜትር እና የማይሞላ ርቀት ላይ ነበርኩኝ እና ፍንዳታው ሲሰማ አንዳንዶቻችን ቦምብ ነው፣ ፈንጂ ነው የሚል ግምት አደረብን። ይሄን እንድናጠናክር ያስገደደን ደግሞ ወዲያውኑ የጠቅላይ ሚኒስትሩ ጠባቂዎች እና ሌሎች የጸጥታ ኃይሎች ወደ ጠቅላይ ሚኒስትሩ በመምጣት እሳቸውን በመከለል በፍጥነት ይዘዋቸው ሲወርዱ የሆነ ጥሩ ያልሆነ ነገር መከሰቱን መረዳት ቻልን። እዛ ፊት ለፊት ቆመው የነበሩ ወጣቶች እና ሌሎችም የህብረተሰብ ክፍሎች ቦምብ መፈንዳቱ ወይም ፈንጂ መፈንዳቱ ገብተቸዋል። ነገር ግን ከርቀት የነበረው ህዝብ ድምፆች ስለነበሩ፣ ጭብጨባዎች ስለነበሩ እና በዛ ድምፅ መሀልም ስለተሸፈነ እየሆነ ያለው ነገር አልገባቸውም ነበር። አንዳንዶቹም የሰሙትም ቢሰሙትም ድምፁን ሪችት ነው ኤሌክትሪክ ነው ስፒከሩ ነው የፈነዳው የሚሉ አባባሎች ሁሉ ይሰሙ ነበር፣ በአንዳንድ ሰዎች አካባቢ። በጣም የሚገርመው ነገር ግን ምንድን ነው፣ ፍንዳታው ከደረሰ በኋላ ሰዎች በእንደዚህ አይነት አጋጣሚ ሲሸሹ ራሳቸውን ያወቁት እስቲ እስክንድር እንግዲህ እስክንድር እንግዲህ ሰዓታችንም እየተጠናቀቀ ነው እና እንደው ወደ መጨረሻ ላይ ወደ ደረሰን ዜና እንሂድ አንተ ያደረስከን ነው በሰበር ዜና እና የአዲስ አበባ ፖሊስ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነርን ጨምሮ ዘጠኝ የፌዴራልና የአዲስ አበባ ፖሊስ አመራሮች አባላት ክፍተት አሳይተዋል በሚል የተወሰደ እርምጃ አለ። እስቲ አብራራልን አጠር አድርገህ ምንድን ነው ምን አይነት እርምጃ ነው የተወሰደው? እንግዲህ ይህንን መረጃ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ናቸው። ማምሻውን እሳቸው እንዳሉት ከሆነ ክፍተት አሳይተዋል፣ ዛሬ ከተፈጠረው ሁኔታ አንጻር ክፍተት አሳይተዋል በሚል የአዲስ አበባን ምክትል ፖሊስ ኮሚሽነር ጨምሮ ዘጠኝ የፌዴራልና የአዲስ አበባ ፖሊስ አመራሮችና አባላት በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት። እንግዲህ እርምጃው ዛሬ ከተፈጠረው ሁኔታ ጋር እየተያያዘ ነው። ጠቅላይ ሚኒስትር አብይ አህመድም ቀደም ሲል በሰጡት መግለጫ ሁኔታዎች እየተጣሩ መሆኑንና ሁሉም ነገር ለህዝብ ይፋ እንደሚደረግ ተናግረው ነበረ። የአዲሱ ጠቅላይ ሚኒስትር አንዱ አካሄድ እንግዲህ እንደምታውቁት ወይም እሳቸውን በይፋ እየተናገሩ እንዳሉት ድበቃ የሚባል ነገር ይበቃል፣ በኋላ ማንኛውም አይነት የመንግስት እንቅስቃሴ ለህዝብ ቶሎ ቶሎ ይፋ ይደረጋል ያሉት እና እንደምታየትም በየሰአቱ ነው ነገሮች መረጃዎች ይፋ እየተደረጉ ያለ። መልካም እስክንድር፣ ሰአታችን በማለቁ እንጂ አሁን ያነሳውን ጉዳይ በሂደት ላይ ያለ ነው። ሌሎች ጉዳዮችም በተከታታይ በመጪውስ ቀናት ዝግጅቶቻችን ይቀርባሉ። ለዛሬ ያለውን ግን በዚሁ ልናበቃ ነው። እስክንድር እናመሰግናለን። መልካም ምሽት። መልካም ምሽት። አድማጮች ስርጭታችንን ለማጠናቀቅ የጠሩ የቀሩን ጥቂት ሰከንዶች ብቻ ናቸው። ያስተናገድናችሁ አሉላ ከበደና እኔ ጽዮን ግርማን፣ እንዲሁም አቀናባሪያችን ንጉሱ ታምሬና ዋና አዘጋጅዋ ትዝታ በላቸው ከሌሎች ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ደናደሩ